የአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ሐምሌ 5 2016 ዓ.ም ዝግጅታችን ጀመረ። የአስር ሺ ኢትዮጵያውያን ዜጎች የውጭ ጉዞ እገዳ መነሳቱን የኢሚግሬሽንና ዜግነት አገልግሎት አስታወቀ። ከ1986 ጀምሮ በእግድ የቆዩ ግለሰቦችን እስከ አስር ሺህ የሚሆኑ ከእግድ ነጻ ማድረግ ተችሏል ማለት ነው። ይህና ሌሎች ዘገባዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ በኢትዮጵያን ሰዓት አቆጣጠር የሚተላለፈውን መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ዋና አዘጋጇ ጽዮን ግርማ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውንልናል። ሌሎች የስቱዲዮ ባለሙያዎችም አሉ። አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችንም አብረናለች። ዝግጅቶቻችንን በድረገጻችን የቪኦኤ አማሪክ ድረገጽ ላይ እንዲሁም ደግሞ በፌስቡክ ገጻችን ቬሪፋይድ የተደረገው የቪያም ሀሪክ ፌስቡክ ገጽ ላይ ተከታተሉ ዘንድ በአክብሮት እንጋብዛለን። እዚህ ስቱዲዮ ውስጥ ከአጠገቤ እንግዱ ወልዴ የዓለም አቀፍ ዜናዎችን እንዲሁም የሀገር ውስጥ ዜናዎችን ወደ እናንተ ለማድረስ ይገኛል። በቀጥታ ወደዛው ነው የምናልፈው። በድጋሚ እንደምናመሻችው በናይሮቢ ቆሻሻ መጣያ ስፍራ ዘጠኝ አስከሬኖች ሲገኙ በሌላ በኩል ደግሞ የአገሪቱ ፖሊስ አዛዥ ስራቸውን ለቀዋል። በናይጄሪያ የትምህርት ቤት ህንጻ ተደርምሶ 16 ተማሪዎች ሞቱ። እንዲሁም የኔቶ አባላት የረጅም ርቀት ሚሳይል ስለመጠቀም መናገራቸው አደገኛ ትንኮሳ ነው ሲሉ የክሬምሊን ቃል አቀባይ ተናገሩ፤ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በናይሮቢ ገቢያቸው ዝቅተኛ የሆኑ ነዋሪዎች በሚኖሩበት የከተማዋ ክፍል በሚገኝ ቆሻሻ መጣያ ስፍራ ዛሬ አርብ 9 አስክሬኖች መገኘታቸውን ተከትሎ ነዋሪዎች ቁጣቸውን ገልጸዋል። በደቡብ የመዲናዋ ክፍል አስክሬኖቹ ከተገኙበት አቅራቢያ በሚገኝ ፖሊስ ጣቢያ ቁጣቸውን ለመግለጽ የተሰባሰቡ ነዋሪዎችን ፖሊስ በአስለቃሽ ጭስ በትኗል። አስክሬኖቹ በፕላስቲክ ከረጢት ተጠቅልለው በቆሻሻው ክምር ስር እንደተገኙ የአይን ማኞች ለኤኤፍፒ ዜና ወኪል ተናግረዋል። ከፖሊስ ምላሽ እንሻለን፣ ይህ በአስቸኳይ ምርመራ የሚያስፈልገው ጉዳይ ነው ስትል የአካባቢው ነዋሪ ሉሲ ናምቢ ተናግራለች። ምኩሩ በተሰኘው ሰፈር የታየውን አሳዛኝ ክስተት የከተማዋ ፖሊስ አዛዥ አዳምሰን በንጋይ አረጋግጠዋል። የሟቾቹን አስክሬን ለመለየትና እንዴት እንደተገደሉም ለማወቅ ምርመራ እንደተጀመረ አዛዡ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ በርካቶች ሕይወታቸውን ያጡበት የኬንያ ወጣቶች ተቃውሞ አያያዝን በተመለከተ የተሰነዘረውን ትችት ተከትሎ የፖሊስ አዛዡ ዛሬ አርብ ስራቸውን ለቀዋል። የሀገሪቱ ፕሬዚደንት ዊልያም ሩቶ የጃፈት ኩሜን የስልጣን መልቀቂያ ጥያቄ እንደተቀበሉ ከቢሯቸው የወጣው መግለጫ አመልክተዋል። የፖሊስ አዛዡ መልቀቅ ዜና የመጣው ፕሬዚደንት ሩቶ ሙሉ ለሙሉ በሚባል ደረጃ ካቢኔያቸውን በበተኑ ማግስት ነው። አዲሱ ትውልድ በማኅበራዊ ሚዲያ በመደራጀት የሚያደርገው ተቃውሞ የሩቶን የሁለት ዓመታት ሥልጣን ክፉኛ የተፈታተነ ሲሆን የታክስ ጭመራ እቅዳቸውን እንዲተዉና ካቢናቸውን እንዲበትኑ አስገድደዋል። ሆኖም ግን ወጣት ተቃዋሚዎቹ ፕሬዚደንት ሩቶ ስልጣናቸውን ካለቀቁ የመንገድ ላይ ተቃውሟቸውን እንደሚቀጥሉበት አስጠንቅቀዋል። በተቃውሞዎቹ እስካሁን 39 ሰዎች እንደሞቱ የመብት ተሟጋጅ ቡድኖች ያስታውቃሉ። በማዕከላዊ ናይጄሪያ በአንድ ትምህርት ቤት የሚገኝ ህንጻ ተደርምሶ በውስጡ ፈተና በመውሰድ ላይ ከነበሩት ተማሪዎች መካከል 16 የሚሆኑት መሞታቸው ታውቋል። በፈረሰው ህንጻ ስር የነበሩ ተማሪዎች ለእርዳታ ሲጮሁ ተደምጠዋል። የእርዳታ ሰራተኞች ህፃናቱን ለማውጣት ሲጥሩና ወላጆችን በተስፋ መቁረጥ ሁኔታውን ሲከታተሉም ተስተውሏል። ባለሥልጣናት በአደጋው የሞቱትን ህጻናት በርካታ በማለት ሲገልጹ በስፍራው የነበረው የኤፍፒ ዘጋቢ ዘጠኝ አስከሬኖች ከፍርስራሹ ሲወጡ እንዲሁም በአስከሬን ማቆያዎች አስራ አንድ የትምህርት ቤት ዩኒፎርም የለበሱ ህጻናት አስከሬኖችን መቁጠሩን አስታውቋል በአካባቢው የሚኖር አንድ ግለሰብም ስምንት አስከሬኖች ከፍርስራሹ ሲወጡ መመልከቱን ተናግሯል በአካባቢው የሚገኝ ሆስፒታል አስራ አምስት የተጎዱ ተማሪዎችን ለህክምና መቀበሉን አስታውቋል ለህንፃው መደርመስ ምክንያቱ ወዲያው ባይታወቅም በአካባቢው ለሶስት ቀናት የጣለውን ዝናብ ተከትሎ መከሰቱ ታውቋል በናይጄሪያ የህንፃ መደርመስ በተደጋጋሚ የሚስተዋል ሲሆን ምክንያቱ ደግሞ ጉቦ፣ የግንባታ ደንብ ተፈጻሚነትን በማላላቱ ደረጃውን ያልጠበቀ የህንፃ ግብዓት እና አሰራር እንደሆኑ ተነግረዋል። ባለፉት ሶስት ዓመታት ውስጥ 55 ሰዎች በህንፃ መደርመስ አደጋ ህይወታቸውን አጥተዋል። ከእንደ አውሮፓውያን አቆጣጠር 2005 ወዲህ በሌጎስ 152 ህንፃዎች ተደርምሰዋል። የኔቶ አባላት የረጅም ርቀት ሚሳይል ስለመጠቀም መናገራቸው አደገኛ ነው ስትል ሩሲያ አስጠንቅቃለች። በያዝነው ሳምንት ዋሽንግተን ዲሲ ጉባኤ ተቀምጦ የነበሩት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት የረጅም ርቀት ሚሳይል ስለመጠቀም ማውሳታቸው አደገኛ ማባባስ ነው ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ አርብ ተናግረዋል። ከኔቶ ዋና ጸሐፊ ጀንስ ስቶልትንበርግ ጋር ሆኖ ትናንት ሐሙስ መግለጫ የሰጡት የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ሀገራቸው ሩሲያ ውስጥ ድረስ የዘለቀ ጥቃት ማድረግ ትችል ዘንድ የረጅም ርቀት መሳሪያዎችን በመጠቀም ላይ አሜሪካ የጣለችውን እገዳ እንድታነሳ ጠይቀዋል። ዩክሬን በአሁኑ ወቅት በአሜሪካ ከአሜሪካ ባገኘችው መሳሪያ ማድረግ የምትችለው በሩሲያ ድንበር እና አካባቢ የጥቃት መነሻ በሆኑ ቦታዎች ላይ ብቻ የመልስ ጥቃት መፈጸም ነው። ዜሌንስኪ ትላንት በተደረገው ጋዜጣዊ መግለጫ ላይ እንዳሉት ሀገራቸው በአሸናፊነት ለመወጣትና ራሷን መከላከል ትችል ዘንድ በረጅም ርቀት መሳሪያዎች ላይ በአሜሪካ የተጣለው እገዳ መነሳት አለበት። ከዜና ሰዎች ጋር ክሬምሊን ውስጥ በስልክ የተነጋገሩት ድሚትሪ ፔስኮቭ ሀገራቸው የኔቶን ጉባኤ በጥንቃቄ እንደተከታተለች ገልጸው የረጅም ርቀት መሳሪያዎችን በመጠቀም በተመለከተ የተነገረው አደገኛ ጠብ አጫሪነት ነው ብለዋል። ቀድሞ በዩክሬን ውስጥ የነበሩ አሁን ግን ሩሲያ እንደ ግዛቷ በምትቆጥራቸው በሉሃንስክ ዶኔትስክ፣ ኬርሶን እና ዛፖሮዥያ የረጅም ርቀት ሚሳይሎች ጥቅም ላይ እየዋሉ እንደሆነ ያወሱት ፔስኮቭ ከዚህ የበለጠ ርቀትን ለመምታት ማሰብ ፍጹም ትንኮሳ ነው ብለዋል። በሌላ በኩል ጀርመን ለሩሲያ የግድያ ዛቻ እንደማትንበረከክ አስታውቀች። ለዩክሬን የምትሰጠውን ድጋፍ እንድታቆም ለማስገደድ ሩሲያ ለምትሰነዝረው ዛቻ እንደማትንበረከክ ጀርመን አስታውቃለች። ሩሲያ አንድ ከፍተኛ የጀርመን መሳሪያ አምራች ጉባንያ ዋና ስራ አስፈጻሚ ለመግደል ማቀዷን የአሜሪካ ደህንነት ደርሶበታል ሲል ሲኤንኤን አምስት የአሜሪካና የምዕራባዊ ሀገራትን ባለሥልጣናት ጠቅሶ ትናንት ሐሙስ ዘግቦ ነበር። ጀርመን በዘገባው ላይ አስተያየት ከመስጠት ተቆጥባለች። እንደ ዘገባው ከሆነ አሜሪካ ጉዳዩን ለጀርመን አስታውቃ የአገሪቱ የደህንነት ኃይል የግድያ እቅዱን እንዳከሸፈ ታውቋል። ግድያ ሊፈጸምባቸው የነበሩትም ራይን ሜታል የተሰኘው የተሽከርካሪና መሳሪያ አምራች የሆነው ኩባንያ ዋና ሥራ አስፈጻሚ አርሚን ፓፐጀር እንደሆኑ ታውቋል። የጀርመን የአገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ዛሬ አርብ እንዳሉት ከሩሲያ በኩል እየጨመረ የመጣውን ዛቻና ጠባጫሪነት ተገቢውን ትኩረት እንደምትሰጠው አስታውቀዋል። ሩሲያ የሲኤንኤንን ዘገባ ውድቅ አድርጋለች። በመጨረሻም በደቡባዊና ማዕከላዊ አውሮፓ ከ40 ዲግሪ ሴልሲየስ በላይ የናረው ሙቀት ባለሥልጣናት ለሕዝቡ ማስጠንቀቂያ እንዲያውጁ አስገድዷል። የደን ቃጠሎና በከተሞች ደግሞ የእግረኛ መጓጓዣ መንገዶች ሲቀልጡ ተስተውሏል። ከጣሊያን እስከ ሮማኒያ ሰዎች ለሽርሽር የሚወጡ ከሆነ በጥንቃቄ እንዲያሽከረክሩ ውሃ በብዛት እንዲጠጡ ሙቀቱ ከፍተኛ ደረጃ በሚደርስበት ሰዓት ደግሞ ከቤት እንዳይወጡ አሳስበዋል። የጣሊያን ባለሥልጣናት ሮምን ጨምሮ በሰባት ከተሞች የደረጃ ቀይ ማስጠንቀቂያ አውጀዋል። የሮም ከተማ ማዘጋጃ ቤት ደግሞ ነዋሪዎች የመጠጥ ውሃን የሚያገኙባቸውን ቦታዎች የሚያመለክት መተግበሪያ አውጥተዋል። ከፍተኛው ሙቀት እርጥበት ባዘለው ወበቅ እየተባባሰ እና ይህም ቀድሞውንም የጤና እክል ላለባቸው ሰዎች አደገኛ እንደሆነ የጣሊያን ባለሥልጣናት አስታውቀዋል። በክሮኤሽያ ተመሳሳይ ማስጠንቀቂያ ሲታወጅ፣ በአልባኒያ ደግሞ ከግሪክና ጣሊያን በሚዋሰነው መንደር ላይ የደን ቃጠሎ ተከስቷል። ክቡራትና ክቡራን፣ በዚሁ የምሽቱን ዜና እናጠቃላለን። መልካም ምሽት የተመኘው ወደ ኤደን መራቸዋሉ። ከሀገር ውስጥና ከአለም ዙሪያ የተሰባሰቡትን አለም አቀፍ ዜናዎች ያደረሰን እንግዱ ወልዴን እናመሰግናለን ኤደን ገረመው መሰናደውን በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን በማቀናበር አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ከሌሎች ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን የአስር ሺህ ኢትዮጵያውያን ዜጎች የውጭ ጉዞ እገዳ መነሳቱን የኢሚግሬሽንና ዜግነት አገልግሎት አስታወቀ። ባለፉት ሰላሳ ዓመታት ከደህንነትና ከብሔራዊ ጥቅም አኳያ የውጭ ጉዞ እገዳ የተላለፈባቸው አስር ሺህ ኢትዮጵያውያን ዜጎች በዚህ ዓመት ከእገዳ ነፃ መደረጋቸውን የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት ገልጸዋል። የተቋሙ ኃላፊዎች የኢሚግሬሽን ዜግነት አገልግሎት ዓመታዊ የስራ አፈጻጸምን አስመልክቶ ዛሬ አርብ ለጋዜጠኞች በሰጡት መግለጫ በበጀት አመቱ በስፋት የተስተዋለውን ፓስፖርት የማግኘት ችግርን ለማቃለል አንድ ነጥብ አንድ ሚሊየን ፓስፖርቶችን ለማተም መቻሉንም ጨምረው ገልጸዋል። በአመቱ በኢትዮጵያ በሕገ ወጥ ሰነድ ሲኖሩ ተገኝተዋል የተባሉ አስራ ስምንት ሺህ የውጭ ሀገር ዜጎች ላይ ሕጋዊ እርምጃ መወሰዱንና ከእነሱም ውስጥ ስድስት ሺዎቹ ከሀገር እንዲባረሩ መደረጋቸውም ተገልጿል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊትና ምክትሎቻቸው ዛሬ አርብ ሐምሌ አምስት ቀን 2016 ዓ ም የተቋማቸውን ዓመታዊ የሥራ አፈጻጸም በተመለከተ ለጋዜጠኞች መግለጫ ሲሰጡ ባለፉት ዓመታት ለሀገር ያስጋሉ ብሔራዊ ጥቅምንም ይጎዳሉ ተብለው የውጭ ሀገራት ጉዞ እገዳ ተደርጎባቸው የቆዩ በሺዎች የሚቆጠሩ ዜጎች በበጀት ዓመቱ ከእግድ ነፃ መደረጋቸውን አስታውቀዋል። ከ1986 ጀምሮ በእግድ የቆዩ ግለሰቦችን እስከ 10 ሺህ የሚሆኑ ከእግድ ነፃ ማድረግ ተችሏል ማለት ነው። ከፓስፖርት አሰጣጥ ጋር በተያያዘም በቅርብ ዓመታት ዜጎች ፓስፖርት ለማግኘት እጅጉን ሲቸገሩ እንደነበርና 350 ሺህ የሚደርሱ ፓስፖርት ፈላጊዎች ተመዝግበው ሲጠባበቁ መቆይታቸውን አውስተው በዚህ ዓመት ችግሩን ለማቃለል ተሰርተዋል ብለዋል ወደ 1.5 ሚሊዮን ቡክሌቶችን ከውጪ በማስገባት እነዚህን ደግሞ ወደ 1.1 ሚሊዮን የሚሆኑትን በተቋሙ ፕሪንት አውት በመስራት ወደ 87 ፐርሰንቱን፣ ማለት ነው ለደንበኞች ወይም ለዜጎቻችን ያሰራጨንበት ሁኔታ ነው ያለው የአገልግሎት ሰጪ ተቋሙ ምክትል ዋና ዲሬክተር አቶ ጎስ አደምሴ በበኩላቸው ዜጎች ፓስፖርት ለማግኘት የሚያጋጥማቸውን ችግር ለመፍታት በተከናወኑት ተግባራት አሁን በሁለት ወራት ውስጥ ነባር ፓስፖርት ማደስም ሆነ አዲስ ፓስፖርት መውሰድ እንደሚቻል ጠቅሰው ሆኖም ችግሩ ሙሉ በሙሉ ተፈቷል ማለት አይቻልም ሲሉ ተናግረዋል። መቼ ነው የሚመለሰው ካላችሁ፣ ቶታል ኳሊቲ ሰርቪስ ያረጋገጠለት ነው። እሱ ግን የሚረጋገጠው በቴክኖሎጂ፣ በሰው ኃይል፣ በአሰራር፣ በተደራሽነት፣ በአጋርነት ወደ መላቅ ስንደርስ ነው የሚመለሰው ማለት ነው። ዜጎች ማሟላት የሚገባቸውን ማስረጃዎች እና ሌሎች የኢንፎርማቲቭ መረጃዎችን በወቅቱ አይቶ አክት ከማድረግ ይልቅ በፈለጉት ጊዜ የሚመጡ በመሆኑ ያ ደግሞ አገልግሎቱን የምንሰጠው በስኬጁል ስለሆነ ለቅሶ ሊፈጠር ይችላል። የለቅሶ ምክንያት በርካታ እንደሆነ ነገር ግን በተቋም በኩል መስተካከል የሚገባውን የማስተካከል የማላቅ ስራ ግን በቀጣይነት የምንሰራ መሆኑን በዛ ይወሰድ ለማለት ነው። አቶ ጎሳ ደምሴ በበጀት ዓመቱ ኢትዮጵያ ውስጥ በህገወጥ ሰነድ ሲኖሩ በነበሩ የውጭ ሀገራት ዜጎችም ላይ እርምጃ መወሰዱን አመልክተዋል። ባለፉት ጊዜያት በርካታ ህገወጥ እና ተመሳስለው የተዘጋጁ ሰነዶችን በመገልገል በርካታ የውጭ ዜጎች የነበሩ በመሆኑ ጥብቅ ክትትል ቁጥጥርና የኦዲት ስራዎችን በማከናወን ከ18 ሺህ በላይ ሀሰተኛ የመኖሪያ ፈቃድ ቪዛ ትውልድ ኢትዮጵያና ሌሎች የጉዞና የይለፍ ሰነዶችን ሲገለገሉ የተገኙ የውጭ ዜጎች ላይ ጥብቅ እርምጃ በመውሰድ አንዳንዶቹን ወደ ህጋዊ መስመር እንዲገቡ፣ ከፊሎቹን ደግሞ ከሀገር እንዲወጡ የማድረግ ስራ ተሰርቷል። የአገልግሎት መስሪያ ቤቱ ህጋዊ እርምጃ ወስዶባቸዋል ከተባሉት የውጭ ዜጎች መካከል ስድስት ሺዎቹ ከኢትዮጵያ እንዲባረሩ መደረጋቸውን ያስታወቁት አቶ ጎሳ የየትኞቹ ሀገራት ዜጎች እንደሆኑ ግን አልዘረዘሩም። በኢትዮጵያ ለሚኖሩ ስደተኞች ሕጋዊ ሰነድ የመስጠት ሂደትና የከለላ ጥያቄዎች ምዝገባ ከሦስት ዓመት በላይ ለሆነ ጊዜ መቋረጡን የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር እና የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜያት ገልጸዋል። እነዚህን ህጋዊ ሰነድ አልባ ስደተኞችና ከለላ ጥያቄዎች የኢሚግሬሽንና ዜግነት አገልግሎት ተቋሙ እንዴት እንደሚያያቸው በአሜሪካ ድምፅ ለተነሳላቸው ጥያቄ አቶ ጎሳ በሰጡት ምላሽ ተከታዩን ብለዋል። በህገ ወጥ የገቡ የውጭ ሀገር ዜጎች በስደተኝነት የመመዝገቡ የአራሬ ስራ ቢሆንም እስካልተመዘገቡ ድረስ ግን ኢሚግሬሽን ደግሞ በህገ ወጥነት የሚወስዳቸው ይሆናል ማለት ነው። የኢሚግሬሽንና ዜግነት አገልግሎት ከዚህ ቀደም የነበሩበትን ችግሮች ለመፍታት 11 አጀንዳዎችን ያካተተ ተቋማዊ የአሰራር ማሻሻያ ማድረጉን ኃላፊዎቹ ጠቅሰው ማሻሻያው ተቋሙን ለመለወጥ ያስችላል ብለው እንደሚያምኑ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መትን አዲስ አበባ። እየተከታተላችሁት ለምሽቱ ያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ከሀያ ሺ በላይ የራያ ወረዳዎች የግጭት ተፈናቃዮች ያለ እርዳታ ለወራት መቆየታቸውን ገለጹ። ባለፈውም የያዝያ ወር ላይ የተቀሰቀሰውን ግጭት ተከትሎ ከኮረም ወፍላና ዛታ ወረዳዎች ወደ ዋግ ኅምራና የሰሜን ወሎ ዞኖች የተፈናቀሉ ሰዎች ያለበቂ ሰብአዊ ድጋፍ ለሶስት ወራት መቆየታቸውን ተናግረዋል። ተፈናቃዮቹ ጎዳና ላይ ከመተኛ ጀምሮ ለልመና ተዳርገናልም ሲሉ ተናግረዋል። በአሁኑ ወቅት እርሳቸውም ተፈናቃይ መሆናቸውን የገለጹትና ኮረም ከተማን ለሁለት ዓመት በከንቲባነት የመሩት አቶ ብርሃኑ ኃይሉም ከሶስቱ ወረዳዎች የተፈናቀለው ህዝብ ብዛት ከ22000 እንደሚልቅ ጠቅሰው የምግብ አቅርቦቱ ውጥረት አሳሳቢ ነው ሲሉ ጠቁመዋል። መስፍን አድራጌ ዘገባአለሁ። በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልሎች አዋሳኝ አካባቢዎች መካከል ከሆነው ኮረም ከተማ ባለፈው ሚያዝያ ወር በተቀሰቀሰው ግጭት ሳቢያ ከአምስት ቤተሰቦቻቸው ጋር ተፈናቅለው በሰቆጣ ከተማ ከተጠለሉ ነዋሪዎች አንዱ የሆኑት አስተያየት ሰጪ በአሳሳቢ የምግብና የመጠለያ እጥረት ውስጥ እንደሚገኙ ገልጸዋል። በደህንነት ስጋት ስማቸው እንዳይጠቀስ የጠየቁት እኚሁ አስተያየት ሰጪ በከተማው ተፈናቃዮች ይገኙበታል ያሉትን ሁኔታ አስረድተዋል። መንግስትም እርዳታም ያደርግ አልቻለም። ኢቨን ተፈናቃይ መኖሮ አለመኖሩ ራሱ ያውቃሉ አያውቅም የሚለው ለእኛም ጥያቄ ምልክት ነው። እያንዳንዱ በሰው ቤት ተጠብቶ ነው ያለው። አንዳንድ ባለሀብቶች የክራይ ምናምን ያቅማቸውን እያገዙን ነው እንጂ ለሰወሶር ያክል አደጋ ላይ የወደቅነው እኛ ማለት ነው። በሰወሶር ውስጥ ምንም አይነት የተደረገ ድጋፍ የለም። ዋግ ኽምራ ዞን የቻለውን ያህል ለማድረግ ቢሞክርም ይህን ሁሉ ሰው ግን ከአቅሙ በላይ ነው። በዞኑም ይፈታ አይደለም በርካታ ሰው ሀይል ነው ታጋጊዎች በሚያደርጉላቸው የገንዘብ ድጋፍ ቤት ተከራይተው እንደሚኖሩ አስተያየት ሰጪው ጠቁመው ህይወታቸውን ለማቆየት የሚያስችል የምግብ አቅርቦት ለማግኘት ግን መቸገራቸውን አመልክተዋል። በረንዳ ወድቆ የሚያድር ነው አብዛኛው። ምንም ነገር የለውም። ዘመድ ያለም ወደ ዘመድ ተቸግሮ ነው የሚኖረው። ለምሳሌ እኔ በልቼ ማድረው እዛ በነበረ የኮረም ያለኝ ሀብት ንብረት የሸጥ የላኩልኝ እስካሁን ድረስ ቆይቻለሁ። ነገ እንግዲህ እግዚአብሔር ያውቃል ነው። ከሰው ተጠግቶ የሚለምናለ፣ ጉልበት ያለው በየሆቴሉ የተቀጠራለ፣ ጉልበት የሌለውም ደግሞ በየሆቴሉ እየለመነ ይኖራል። በርካታ የሚያስተካክል ኃይል ማለት ነው። ከዛ አት አካባቢ ተፈናቅለው በቆቦ ከተማ የሚገኙና ስማቸው በተመሳሳይ የደህንነት ስጋት እንዳይገለጽ የጠየቁ አስተያየት ሰጭም ተፈናቃዩ ማህበረሰብ በምግብ እጦት ደርሶበታል ባሉት እስቁል እና መማረሩን አስረድተዋል። እኛ ያለ ነው አምስት እራሳችን ነው። ቤት ኪራይ ነው ሁለት ሺህ ብር ነው ተከራይተን ያለ ነው። በዛ ልክ የኖረ ውድነቱ በጣም ከፍተኛ ነው ያለው። በጣም አት ነው። መጠለያ ተሰጥቶ ነበረ። እዛ መጠለያ ላይ ልጆች ሲሳመምብ ምናምን ቤት ተከራይተናል። ሌላም ትደርሶ ደግሞ እዚ ሶስት ሺህ አንድ መቶ ናት እንዲህ ነው ብዬ ልገልጽላት በጣም ነው ነሮን ያለው እዛ የለመድ ነው። የራሳችን ቤት ሆኖ በተጣጣም ደሞዛችን ብንኖር ማለት ነው ያን የሞቀ ቤት ለምደህ እዚ እኔ እንደ ይሄ ነው ብዬ ልገልጽላ አልችልም። በጣም ከባድና ከባድ ነው። ከአስር ሺህ የሚልቁ የኮረም ወፍላ ና ዛታ ወረዳ ተፈናቃዮችን ያስተናገደው የዋግ ምራ ብሔረሰብ አስተዳደር ዞን አደጋ መከላከል ና ምግብ ዋስትና ተጠሪ ጽህፈት ቤት የቅድመ ማስጠንቀቂያ ምላሽ ቡድን መሪ ዝናሽ ወርቁ በበኩላ ያላቸው በዞኑ አቅም የተፈናቃዮቹን ጥያቄዎች ለመመለስ አይቻልም ብለዋል። ሚያዝያ ስምንት ነው የመጡት። ሚያዝያ ስምንት ላይ አስራ አንድ ሺ ዘጠና ሁለት ተፈናቃዮች አሉ። አሁን መጠለያ ለማዘጋጀት ምናምን አሁን አንችልም ማለት ነው። አቅም የለንም፣ ድንኳኑም የለንም። የምንመግበው እኳን እንደመጡ የመገብናቸው ለአንድ ሰው ሀያ አምስት ኪሎግራም ነው የሰጠነው። ማግኘት የሚገባው እኳን አይደለም የሰጠነው፣ ምክንያቱም ያለችውን መጠባበቂያ ብለን ያስቀመጥናትን ነው አንስተን የሰጠነው። እንደገና የሰላም ሁኔታ መንገድ ዝግፍት ያለ ነው ድጋፍ እኳ ክልሉ ልላፍ ቤት ሌላ ማሳላ ምጣቢል ዝናብ አጠር ነው። በተፈጥሮም እንግዲህ በጣም በድርቅ የሚጠቅ አካባቢ ነው። ከዛ ጋር ተያይዞ ደግሞ የአምናው ደግሞ ድርቅ በጣም በከፍተኛ ደረጃ ብዙ ኅብረተሰብን የጎዳ ስለሆነ ይሄ ተፈናቃይ ሲጨመር ደግሞ አይደለም ተፈናቃዩ ማሪውም ተጋላጭ ይሆናል። በህፃናት አድን ድርጅት የካሽ አስራ አራት ሺውን በሁለት ዙር የሚሰጥ ገና ልየት አድርገን ሶስት ወረዳውን እንዲሁም ደግሞ ሰቆጣ ከተማ ደግሞ ያሉ ተፈናቃይ ከኦሮሚያ ከዚህ ከመተማ በሰሜኑ ጦርነት ደግሞ እዚህ ነቅሰጌ ባላ ምናምን ያሉ ሰዎች አሉ። ያልሄዱ ማለት ነው እነዛን ሰዎችን ጨምረን አንድ ሺ አምስት መቶ ላባ አወራ የሁለት ዙር በአንድ ዙር ሰባት ሺ በአንድ ዙር ሰባት ሺ አስራ አራት ሺ ብር ድጋፍ እንግዲህ አግኝተናል። እሱን እየታውን አጠናቀን አሁን መዝገብ አካውንት ከፈታ ላይ ይገኛሉ ማለት ነው። የኮረም ከተማ ጊዜ አስተዳደር ከንቲባ አቶ ብርሃኑ ኃይሉ ከሀያ ሁለት ሺ በላይ ሰዎች ከቀያቸው ተፈናቅለው መውጣታቸውን አረጋግጠዋል። ከነዚህም የሚበዙት ተፈናቃዮች በዋግምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣ እንዲሁም በሐሙሲት እና ጥራሪ አካባቢዎች ላይ እንደሚገኙ ጠቅሰው በሰሜን ወሎ ዞን ደግሞ በቆቦ ሮቢት ጎብዬና ወልዲያ ከተሞች ከህብረተሰቡ ጋር ተጠግተው በመኖር ላይ እንደሚገኙ ጠቁመዋል። ተፈናቃዮቹ ያነሱት የምግብ እጥረት ችግር ትክክለኛ መሆኑን የገለጹት ከንቲባው ተደጋጋሚ ሙከራዎችን ስለማድረጋቸውና እስካሁን ግን የተገኘ ተጨባጭ ምላሽ እንደሌለ አስረድተዋል። ተከታታይ የሆነ እርዳታ የለም። ጠይቀናል እኮ እርዳታ ግን ሊሰጥ ግን አልቻለም። ምክንያቱ ባላወቀ ምክንያት ማለት ነው እ በዙ፣ ተጠይቀናል። ጭራሽ ግን እርዳታ ሊሰጥ አይችልም ነው የሚሉ። ስለዚህ ሶስት መሙሉ በአጠቃላይ ተከታታይ የሆነ ህግ እርዳታ አላገኝም ዙ ማለት ነው። ጭራሽ ክልሉ የሰጠንም ያናገረንም ነገር የለም። በዚህ ዙሪያ ላይ ላፍታ ያገኘናቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው ባያብል ለተፈናቃዮቹ የምግብ ጥያቄ አፋጣኝ ምላሽ እንደሚሰጥ አስታውቀዋል። ዋግ ላይ ላሉት ለአስር ሺህ የሚሆኑ ተጠቃሚዎች ማለት ነው መድበናን ለሰሜን ወሎ ላሉትም ለዚህ ላላማጣ ዙሪያ ላሉትም መድበናል። ደብ አድርገን ኦልረዲ ኦልሬዲ በሂደት ላይ ነው ያለው። ለማጓጓዝ ማለት ነው አውቀናል እሱን መረጃዋል። ከሀያ ሺህ የሚልቁ ሰዎች የተፈናቀሉባቸውን የኮረም ወፍላና ዛታ ወረዳዎች፣ ተወረዳዎች የፌዴራሉ መንግስትና የፕሪቶሪያው ስምምነት አከራካሪ ሲሉ ይጠሯቸዋል። የሰሜን ኢትዮጵያው ጦርነት በሰላም ስምምነቱ ከተቋጨ በኋላ ላለፉት ሶስት አመታት ወረዳዎቹን በጊዜያዊነት ሲያስተዳድሩ የቆዩት አመራሮችና የመብት ጥያቄዎች ግን የማንነትና ራስን በራስ የማስተዳደር ጥያቄ የሚን ነሳባቸው ይሏቸዋል። ከጦርነቱ በፊት አካባቢዎቹን ሲያስተዳድር የነበረው የትግራይ ክልል ጊዜያዊ አስተዳደር ደግሞ አከራካሪ ያልሆነ በትግራይ ክልል ወሰን የተካለለ ቦታ ነው ሲል ይሟገታል። በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም ላይ ያተኮረ ሁለተኛ ዙር ስትራቴጂያዊ ግምገማ ባለፈው ማክሰኞ በአዲስ አበባ ሲካሄድ ተፈራራሚ ወገኖች ተፈናቃዮችን ወደ ነበሩበት ለመመለስ የቀድሞ ተዋጊዎችን ትጥቅ ለማስፈታትና ወደ ማህበረሰቡ መልሶ ለማዋሃድ የሚፈጽሟቸውን ተግባራት ደረጃ በደረጃ ለመቀጠል እንደተስማሙ የአፍሪካ ህብረት ማስታወቁ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ የአየር ንብረት ለውጥ እና የዓለም ህዝብ ቁጥር በከፍተኛ ፍጥነት መጨመር የምግብ ዋስትናን አደጋ ላይ ሊጥል የመቻሉ እጣ ፈንታ እያነጋገረ ነው። እንደ ባለሙያዎች እምነትም የዓለም ህዝብ ቁጥር ከ አስር ቢሊዮን በላይ ሲደርስ የሰብል ምርት በአንጻሩ በሰላሳ ከመቶ ሊቀንስ ይችላል። መሐመድ ዩሱፍ ከናይሮቢ የመንግስታቱ ድርጅት የዓለም ህዝብ ቀን አስታኮ ባጠናቀረው ዘገባ እንደጠቆመው ሁኔታው በተለይ ደግሞ በአፍሪካ የሚኖረውን ተጽዕኖ ለመቀነስ በግብርናው ፍ የሚደረግ ለውጥ ብቸኛ አማራጭ ነው ብሏል። ለዝርዝሩ አሉላ ከበደ። በሚቀጥሉት 60 ዓመታት ውስጥ የዓለም ህዝብ ቁጥር ከ8.2 ቢሊዮን ወደ 10.3 ቢሊዮን ያድጋል ተብሎ ይጠበቃል። ያኔም እንደ አውሮፓውያን የዘመን አቆጣጠር በ 2080 ዎቹ መሆኑ ነው። በትንበያው መሠረት አብዛኛው ይህ እድገት የሚከሰተው ከፍተኛ የወሊድ መጠን ባላቸው በርካታ የአፍሪካ ሀገሮች ውስጥ ነው። ይህም በዓለም አቀፍ ደረጃ የሚታየውን ያልተማከለ እድገት እንደሚያባብስ የጠቆመው የተባበሩት መንግስታት ድርጅት የስነ ህዝብ ጉዳይ ጽህፈት ቤት ዩኤንኤፍፒኤ የሀገር ውስጥና ዓለም አቀፍ ስደትን ይቀሰቅሳል ይላል። እንደ አውሮፓውያን የዘመን አቆጣጠር ከ2019 እስከ 2022 ባለው ጊዜ በአፍሪካ ከሚኖረው 1.3 ቢሊዮን ህዝብ መካከል አንድ ቢሊዮኑ ጤናማ ምግብ ፍለጋ ሲታገልና በአንጻሩ በአህጉሩ የተለያዩ አካባቢዎች የነበረው ረሃብ በእጅጉ ተባብሶ መቀጠሉን የመንግስታቱ ድርጅት አመልክቷል። በተከታታይ ድርቅ ሳቢያ በአህጉሪቱ ለእርሻ ስራ የሚውለው መሬት መጠን እየቀነሰ መምጣቱና እያደርም ቁጥሩ በፍጥነት እየጨመረ የመጣው የህዝብ ቁጥር ለእርሻ የሚሆን ቦታ እንዳያገኝ ማድረጉ ተመልክቷል ክሪስ ጂዮ ዓለም አቀፍ የበቆሎና የስንዴ ማሻሻያ ማዕከል ከፍተኛ ተመራማሪ ናቸው። ቁጥሩ እያደገ የመጣውን ህዝብ ለመመገብ የአፍሪካ አርሶ አደሮች በትናንሽ ቦታዎች ብዙ ምርት ማምረት መቻል አለባቸው ይላሉ። በከፍተኛ ፍጥነት እየጨመረ ያለውን የህዝብ ቁጥር ግስጋሴ የሥነ ምግባር መሮዎችን ባሟላ መንገድ ለመግታት ስለሚያስችል ዘዴ ማሰብ እንኳን አንችልም። ስለሆነም የህዝቡ ቁጥር መጨመሩን ቀጥሏል። በአንጻሩ ሰዎች ለአነስተኛ ስፍራ ብዙ ማምረት እንዲችሉ ማድረግ አለብን። ለምሳሌ ያህል በሄክታር አንድ ቶን በቆሎ ከሆነ ማምረት የምንችለው ከአንድ ቶን ወደ ሁለት ሶስት አራትና አምስት አልያም እስከ አስር ቶን ማድረስ የሚያስችሉ እንዲሁም የተለያዩ ዝርያ ያላቸውን ምርቶች ማልማት የሚያስችል የአመራረስ ሥራ ጭምር በቀለጠፈ መንገድ ሥራ ላይ መዋል አለብን። ይህም ድርቅ በሚከሰትበት ወቅት ሳይቀር እውን ማድረግ የሚቻል መሆን አለበት። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ፕሮግራም ምክትል አስተዳዳሪ አንቮን በያዝነው ሳምንት ሜክሲኮ ላይ በተካሄደው ጉባኤ ወቅት ሲናገሩ ሳይንሳዊ ምርምሮችና ቴክኖሎጂዎች ገበሬዎች የአየር ንብረት ለውጥ የሚያስከትላቸውን ሁኔታዎች መቋቋምና ልዩ ልዩ የሰብል አይነቶችንም ማምረት እንዲችሉ እገዛ እንደሚያደርጉላቸው አስረድተዋል። ስማርት ኢኖቬሽንስ ሶ ፋርመርስ ር ጌቲንግ አክሰስ ኢቨን ን ፌስ ፍ አሰቃቂ ድርቅ በሚከሰትበት ወቅት ጭምር ለአርሶ አደሮች ተደራሽ የሆኑ ዘመናዊ የአሰራር መንገዶች ስራ ላይ መዋላቸውን ለማረጋገጥ እንዲረዳን ራሳቸውንና ቤተሰባቸውን የሚመግቡበት ምርት ማምረት መቻላቸውን፣ ለዚህም ትክክለኛው ሳይንሳዊ አሰራር፣ ትክክለኛው ዘርና ከግሉ ዘርፍ ይህን መሰል ፍላጎት እንዲኖር የሚፈቅዱ ለምሳሌም ያህል በቆሎ ብቻ ከማምረት ይልቅ አተርና ሌሎች የአየር ንብረት ለውጥን የሚቋቋሙ የሰብል አይነቶችንም ጭምር ማብቀል በሚያስችል ሁኔታ ተባብረው የሚሰሩ ትክክለኛ ሸሪኮች መፍጠር መቻላችንን ማረጋገጥ አለብን። የዩናይት ስቴትስ መንግስት እንደ አውሮፓውያን የዘመን አቆጣጠር በ2010 በዓለም ዙሪያ በሚገኙ በመልማት ላይ ባሉ ሀገራት ለረሃብና ለድህነት መንስኤ የሆኑ ችግሮችን ለመቅረፍ ያለመና በእንግሊዝኛው አጠራር ፊድ ዘ ፊውቸር የተባለ ፕሮግራም መጀመሩ ይታወሳል። መርሃ ግብሩም የአየር ንብረት ለውጥ በሚደቅናቸው ፈተናዎች ላይ ትኩረት በማድረግ ዘላቂ አሰራሮችን በማስተዋወቅ የአህጉሪቱን የግብርና ስርዓት አሻሽሏል። ይህም የምጣኔ ሀብትን ማሳደግ የሚያግዙ መንገዶች፣ የስራ ዕድሎችና ያሳስባሉ የንግድ ልውውጥ ደረጃን ከፍ በማድረግ ረድቷል። ይህ በእንዲህ እንዳለም በአንዳንድ የአፍሪካ ሀገሮች በቆሎ ዋነኛው የምግብ አይነት በመሆኑ በዝናብ መኖር ላይ ጥገኛ የሆነው ይህ ምርት የአየር ንብረት ለውጥና ያልተጠበቀ የዝናብ ሁኔታ ለሚያስከትሏቸው ችግሮች የተጋለጠ መሆኑ በእጅጉ እንደሚያሳስባቸው ባለሙያዎች ይናገራሉ። የአፍሪቃ ገበሬዎች በቂ ምግብ ማምረት ይችሉ ዘንድ የሚያመርቱትን ምርት አይነትና ጊዜ በተመለከተ ለውጦችን ማድረግ አለባቸው ሲሉም የበቆሎና የስንዴ ማሻሻያ ማዕከሉ ተመራማሪ ክሪስ ኦጆ ያስረዳሉ። ምርትና ምርታማነት በተለምዶ የምርት ወቅት የሚሆን ከዚያ ውጭ እንዲቀጥል ማድረግ መቶ በመቶ የግድ በዝናብ ላይ የተመሠረተ የግብርና አሰራርን መከተል ማለት አይደለም። ቀደም ብዬ እንደ ገለጽኩት ብዛነትና ሰብሊ ማፈራረቅ አሰራር ስንልም ለማኅበረሰብ ሕልውና ለአንድ የሰብል ዓይነት ብቻ መተማመን ማለት አይደለም። በርካታ አገሮች ከዚህ መሰሉ የምርት ሥርዓት ጋር የሚጣጣሙ ሌሎች የሰብል ዓይነቶች በሙሉ ቸል ብለው በበቆሎ ምርት ላይ ጥገኛ መሆናቸውን አውቃለሁ። በበርካታ የአፍሪቃ ሀገራት ድርቅ እየጨመረ በመምጣቱ አርሶ አደሮች ያልተጠበቁና አስቸጋሪ የአየር ንብረት ሁኔታዎችን የሚቋቋሙ እንደ ካሳቫ፣ ማሽላ፣ አደንጓሬና ሚለት የተባለውን የመሳሰሉ ድርቅና የከፋ የአየር ሁኔታ መቋቋም የሚችሉ የሰብል አይነቶችን እንዲያመርቱም አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው የመጀመሪያው ምዕራፍ ዘገባዎች ተጠናቀዋል። ዘርዘር ወዳሉት ዘገባዎች እንሻገራለን። ትራምፕ ካሸነፉ የመንግስት ቢሮክራሲን በቀጥታ የሚቆጣጠሩበት መመሪያ ተዘጋጀ። የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በህዳር ወር በሚካሄደው ምርጫ ካሸነፉ አጠቃላይ የፌዴራል መንግስት ቢሮክራሲ በጠቅላላ በቀጥታ በራሳቸው ቁጥጥር ስር ሊያውሉ እንደሚችሉ ታወቀ። ይኸው ሀሳብም በአንድ መቶ ወግ አጥባቂ ተቋማት በተዘጋጀ መመሪያ ላይ በግልጽ ተቀምጧል። የአሜሪካ ድምጽ የዋይት ሃውስ ዋና ዘጋቢ ስቲቭ ሄርማን ከዋይት ሃውስ ያደረሰን ዘገባ ይቀጥላል። ዶናልድ ትራምፕ ከስምንት ዓመታት በፊት ባደረጉት የምርጫ ዘመቻ የዋሽንግተንን ቢሮክራሲ እንደሚፈልጉት እንደሚያደርጉ ቃል ገብተው ነበር። ፕሬዚዳንቱ ኜ ከተመረጥኩ ዋሽንግተን ዲሲ ውስጥ ያለውን አረንቋ እንመጣዋለን። ትራምፕ አሁንም አረንቋ ያሉትን ለማጽዳት በመዛት ላይ ናቸው። ይህም ፖሊሲ የሚያወጡ ነገር ግን ተጠሪነታቸው ለፕሬዚዳንቱ ያልሆኑ አካላትን ከመንግስት ጉዳይ ውስጥ ማስወገድ ማለት ሲሆን፣ ያ እቅድ አሁን አንድ መቶ ወግ አጥባቂ ድርጅቶች ባዘጋጁት የአፈጻጸም መመሪያ ላይ ሰፍሯል። ፕሮጀክት 2025 በሚል የተሰየመው መመሪያ ሄሪቴጅ ፋውንዴሽን ወይም የቅርስ ተቋም በተሰኘ ቀኝ ዘመም አካል የተዘጋጀ ሲሆን የመንግስትን አስተዳደር እንዴት በተቀየሰው መንገድ መቀየር እንደሚቻል መመሪያዎች አሉት። የሄሪቴጅ ፋውንዴሽን ፕሬዚዳንት ኬቪን ሮበርትስ በአፈጻጸሙ ወቅት ግጭት ሊኖር እንደሚችል አስጠንቅቀዋል። ሁለተኛው የአሜሪካ አብዮት ሂደት ውስጥ እንገኛለን። ይሄ የደም መፋሰስ የማይኖረው ግራ ዘመሞቹ እንዲሆን የሚፈቅዱ ከሆነ ነው። ከዚህ ጸባጫሪ አስተያየት በኋላ ትራምፕ ፕሮጀክት 2025 ከተሰኘው መመሪያ ራሳቸውን አርቀዋል። ምክንያታቸውን ሲገልጹም ስለ ፕሮጀክቱም ሆነ ስለ አዘጋጆቹ ምንም አይነት እውቀት እንደሌላቸው እንዲሁም የመመሪያው ጸሐፊዎች ባቀረቧቸው አንዳንድ ነገሮች ላይ አልስማማም ብለዋል። የፕሮጀክቱ ዋና ኃላፊ ፖል ዳንስ በሲስፓን ቴሌቪዥን ጣቢያ ላይ ቀርበው እንደተናገሩት ከሆነ የትራምፕ ንግግሮችና ሀሳቦች ለጽሑፉ መነሻ እንደሆኑ በማያጠራጥር ሁኔታ ግልጽ ሆኗል። የመጀመሪያውን አራት ዓመታት ፕሬዚዳንት ነበሩ። ስለዚህ አብዛኞቹ ሀሳቦቻቸው ከመነሻ ስራቸው የቀጠሉ ናቸው። ስለዚህ አብዛኛው ነገር ከመጀመሪያው የፕሬዚዳንት ትራምፕ ዘመን የፈለቁ መሆናቸውን ማሰብ ፈልጋለሁ። የአሜሪካ ድምጽ ከሄሪቴጅ ፋውንዴሽን ጋር ቃለ መጠይቅ ለማድረግ ጥያቄ አቅርቦ የነበረ ሲሆን ተቋሙ ለቃለ መጠይቅ ሰዎችን ማቅረብ እንደማይችል ገልጾ፣ ነገር ግን ፕሮጀክት 2025 የትኛውንም እጩ ተወዳዳሪ እንደማይወክል በኢሜይል መልእክቱ አጽንኦት ሰጥቷል። ፕሮግሬሲቭ ፖሊሲ የተሰኘው ተቋም ፕሬዚዳንት የሆኑት ዊል ማርሻል እንደሚሉት የአሜሪካ ህገ መንግስት ጸሐፊዎች የሆኑት ጄምስ ማዲሰንና ቶማስ ጄፈርሰን የስራ አስፈጻሚው ሕግ አውጭው እንዲሁም ሕግ አስፈጻሚው ስራ እንዲለያይና ተጠያቂነት እንዲኖር ያበጁትን ፕሮጀክት 2025 ለማስወገድ ይሻል። በሚቀጥለው ፕሬዚዳንት እጅ ውስጥ የሚገባው ስልጣን ያክል እንዲሰባሰብ እንደሚፈልጉ ሲያዩ፣ ማዲሰንና ጄፈርሰን መቼም ከመቃብር ውስጥ እየተገለባበጡ ነው የሚሆነው። በዛ ላይ ደግሞ እኚህ ፕሬዚዳንት ትራምፕ መሆናቸውና ከዚህ ቀደም ስልጣናቸውን እንዴት አላግባብ እንደተጠቀሙበት ስታስብ ከዚህ ቀደም ስልጣናቸውን እንዴት አላግባብ እንደተጠቀሙበት ስታስብ ለሀገሪቷ ቅዠት ነው የሚሆነው። የፕሬዚዳንት ጆ ባይደን የድጋሚ ምረጡኝ ዘመቻ ፕሮጀክት 2025ን ዋና ኢላማ በማድረግ እየተንቀሳቀሰ ነው። ልዩ ድረገጽ አዘጋጅቶ ትችቶችንና የለዘብተኛ መገናኛ ብዙሃን ሀሳቦችን በማስተናገድም ላይ ነው። MSNBC, Television, Critics are calling it the fascist playbook. ተቾች የፋሽዝም መመሪያ መጽሐፍ እያሉት ነው። ለዚህም ነው በመጭሁ ዳር የሚመረጡበት ምክንያት ሳይሆን ዋነኛው ምክንያት ነው መሆን ያለበት። በርካታ ጉዳዮችን የሚነካው ቅዱ መንግሥት ለታዳሽ ኃይልና የአየር ንብረት ለውጥን ለመቋቋም የሚመድበውን ገንዘብ እንዲቀንስ ይጠይቃል። የትምህርት ሚኒስቴር ይፈርሳል። የፌዴራል የምርመራ ቢሮ ኤፍቢአይ እና የአሜሪካ ድምፅን በበላይነት የሚያስተዳድረው የዩናይትድ ስቴትስ ግሎባል ሚዲያ ኤጀንሲ ከላይ እስከታች እንዳዲስ ይዋቀራሉ። لستيف هيرمان زجبا إرين غارمو، واشنطن دي سي. ከዩናይትድ ስቴትስ የምርጫ ዘገባዎች አሁንም አልወጣንም። ባይደን ከፉክክሩ ቢወጡ ማን ይተካቸው ይሆን? የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ከሪፐብሊካኑ ተፎካካሪያቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ክርክር ባጋጠማቸውን ችግር ተከትሎ አንዳንድ የፓርቲያቸው መሪዎች ከእጩነቱ እንዲወጡ ጠይቀዋል። ባይደን ቢወጡ የዲሞክራቲክ ፓርቲው ፕሬዚዳንታዊ እጩ ማን ይሆናል? የአሜሪካ ድምፅ ስካትስተርንን ዘገባ ቆንጅታዬ እንደሚከተሉት ታቀርበዋለች። ፕሬዚደንት ባይደን ሲጀመር ውድድር ውስጥ የገባሁት ለማሸነፍ ነው ብለዋል። ለፕሬዚዳንትነት ለመወዳደር እኔ ከማንም የላቀ ብቃት አለኝ። ከተፎካካሪያቸው ከቀድሞ ፕሬዚደንት ዶናልድ ትራምፕ ጋር ባደረጉት ክርክር ላይ ያጋጠማቸውን ችግር ተከትሎ አንዳንድ የራሳቸው ፓርቲ አባላት ፕሬዚደንቱ ከፓርቲ ውጭነታቸው ገለል እንዲሉ እየጠየቁ ነው። የቨርጂኒያ ዩኒቨርሲቲው የፖለቲካ ማዕከል ዳይሬክተር ሌሪ ሳባቶ እንደሚናገሩት ለወራት ከተካሄዱት ቅድመ ምርጫዎችና የመራጭ ሸንጎዎች በኋላ ዲሞክራቲክ ፓርቲው ባይደንን አስገድዶ ከፍክክሩ ሊያስ ጣቸው አይችልም። እንግዲህ አንድን የተመረጠ እጩ ከፉክክሩ ለማስወጣት አንድ መንገድ ብቻ ነው ያለው። እሱም ያጩ የፓርቲው ጉባኤ ከመካሄዱ በፊት ከፉክክሩ ለመውጣት ከወሰንና የዲሞክራቲክ ፓርቲው ብሔራዊ ኮሚቴ የጉባኤውን ደንቦች እንዲያዘጋጁ መንገዱን ከከፈተ ብቻ ነው። የሆነ ሆኖ ባይደን ከእጩነታቸው ቢወጡ ግን ተተኪያቸው ሊሆኑ ከሚችሉት ዲሞክራቶች ውስጥ ግንባር ቀደም የሚሆኑት ምክትላቸው ካማላ ሀሪስ ናቸው። ነገር ግን ሀሪስ የፓርቲያችን እጩ ባይደን ናቸው ብለው አስረግጠው እየተናገሩ ነው። ዶናልድ ትራምፕ የምክትል ፕሬዚደንታቸው የማይክ ፔንስ ድጋፍ እንኳን እንደሌላቸው በማንሳት ለጆ ባይደን ያላቸውን ታማኝነት ገልጸዋል። ልብ በሉ፣ መድረኩ ላይ ከነበሩት ከጆ ባይደን እና ከዶናልድ ትራምፕ የራሳቸው ምክትል ፕሬዚዳንት ድጋፍ ያላቸው አንደኛው ብቻ ናቸው። ጆ ባይደን ብቻ። የደቡባዊ ካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩ ክሪስቲያን ግሮስ ሃሪስ የፓርቲያቸው ፕሬዝደንታዊ እጩ ቢሆኑ ማንን እንደሚመርጡ ያልወሰኑ በፓርቲ ወገንተኝነት ድምፅ የማይሰጡ መራጮችን በመሳብ ሊረዱ እንደሚችሉ ያስረዳሉ። በአሁኑ ሰዓት ካማል ሃሪስ ከጆ ባይደን ትንሽ የሚበልጥ የመመረጥ እድል ሊኖራቸው ይችላል ብዬ የማስበው የመራጮች አስተያየቶችን በማስተዋል ነው። እሳቸውም መለከት አሁንም አቋም ያልያዙ በፓርቲው ወገንተኝነት ድምፅ የማይሰጡ መራጮች አሉ። ምናልባትም እሳቸው ከባይደን ይልቅ እነዚህ መራጮች አሳምነው ለማንቀሳቀስ ይችሉ ይሆናል። ጆ ባይደንን ሊተኩ ይችላሉ ተብለው ስማቸው ከሚነሳ የዲሞክራቲክ ፓርቲው መሪዎች መካከል አንዱ የካሊፎርኒያው አገረጋዢ ጋቪን ኒውሰም ናቸው። እሳቸውም ለጆ ባይደን እጩነት ያላቸውን ድጋፍ የገለጹ ሲሆን ባለፈው ሳምንት ሚሽገን ክፍለ ግዛት ላይ የመራጭ ቅስቀሳ አካሂደውላቸዋል። እኔ በውጤት በክዋኔ አምናለሁ። እሳቸው ደግሞ ሰርተው ውጤት አምጥተዋል። ያንን ተጨባጩን አይተው ለሚፈርዱ ልትወው። ለማንኛውም እኔ የሚፈልገው ዋና ተዋናይ ሳይሆን ዋና የጦር አዛዥ ነው። ሌላዋ የሚሽጋኗ አገረ ገዢ ግሬቸን ዊትመን ናቸው። እሳቸውም አሁንም ፕሬዚደንቱ በእጩነታቸው እንዲገፉ ድጋፋቸውን እየገለጹ ናቸው። ዊትመር ሪፐብሊካኖችም ዴሞክራቶችም ተቀራራቢ ድጋፍ ያላቸው ቁልፍ ክፍለ ግዛት በሆነችው በሚሽገን በድጋሚ ለመመረጥ የቻሉ አገረ ገዢ ናቸው ከዚያም ሌላ የሰራተኛ ማህበራትን የሚደግፉ በመሆናቸው እና በመሳሪያ የሚፈጸሙ ጥቃቶችን ለማስቆም በሚያደርጉት ጥረት በአገር አቀፍ ደረጃም የዲሞክራቶች ድጋፍ ያላቸው ናቸው በአሜሪካ በየሳምንቱ ካለማቋረጥ ተመሳሳይ የሚሰቀጥል ዜና እናያለን በመሳሪያ በሚፈጸም ሁከት የማይታመስ አንድን ቦታ አታገኙም የኬንታኪው አገረ ገዢ በሽር ደግሞ እንደ ኒውዘምና እንደ ግሬቸን ዊትመር በሀገር አቀፍ ደረጃ የሚታወቁ አይሆኑ እንጂ ሪፐብሊካኖች በሚቆጣጠሩት የደቡባዊ አሜሪካ ክፍለ ግዛት ተወዳጅ አገረገዢ ናቸው። ሌላው ስማቸው የሚነሳው መጪውን የዲሞክራቲክ ፓርቲውን ጉባኤ በአስተናጋጅነት የሚመሩት የኢሊኖዩ አገረገዢ ጄቢ ፕሪትስከር ሲሆኑ ባይደንም ቢተኩ ባለቀ ሰዓት ለሚደረግ ፉክክር ለምረጡኝ ዘመቻ የሚሆን የግል ገንዘባቸውን ማውጣት የሚችሉ ባለሀብት ናቸው። የቀድሞዋ ቀዳማዊት እመቤት ሚሸል ኦባማም ስማቸው እየተነሳ ነው። ሚሸል ለፕሬዚደንትነት መወዳደርን ፈጽሞ የማላደርገው ነው በማለት ያለማሰለስ የሚናገሩ ይሁኑ እንጂ አሁንም የበርካታ መራጮች ድጋፍ አላቸው። ባለፈው ሳምንት ሮይተርስ እና በምህፃር ኢፕሶስ ተብሎ የሚጠራው የገበያዎች ምርምር እና የህዝብ አስተያየት ግምገማ ተቋም ያወጡት የሕዝብ አስተያየት ባይደን እና ትረምፕ እኩል የመራጭ ድጋፍ እንዳላቸው ያሳየ ሲሆን ሚሼል ኦባማ ከትረምፕ ጋር ቢፎካከሩ ግን ከአስር ነጥብ በሚበልጥ መጠን እንደሚያሸንፏቸው አመልክቷል። የቨርጂኒያ ዩኒቨርሲቲው ሌሪ ሳባቶ እንደሚሉት ግን ሚሼል በፍጹም አያደርጉትም። ስማርት እንዲህ ያሉ በጣም አዋቂ ሰው ሆነው ፕሬዚዳንት መሆን ይቅርና ስምንት ዓመት ሙሉ ወደ ኖሩበት ወደ ዋይት ቤተ መንግሥት ተመልሶ መግባት እንኳን አይፈልጉም። ስለዚህ ሌሊቱን ሙሉ እከሌስ፣ እከሌስ እያልን በመላስ ብንጠራ ልናደር እንችላለን። መጨረሻ ላይ ጥያቄው የፓርቲዎቹ እጩ ለመሆን ብርቱ ተነሳሽነት ያለው ማን ነው ወይም ማን ነው ለዘመቻ የሚውል ገንዘብ መዋጮ መሰብሰብ የሚችልና አስፈላጊውን የብዙሃኑን የፓርቲው ጉባኤተኞች ድጋፍ ለማሰባሰብ እድል ያለው የሚለው ነው። ለማንኛውም ፕሬዚደንት ባይደን በእጩ ተፎካካሪነቱ የሚገፉበት ከሆነ በሚቀጥለው ወር ቺካጎ ከተማ ላይ እስከሚካሄደው የዲሞክራቲክ ፓርቲው ጉባኤ ድረስ በመላምት ሌሎች ስሞች መነሳታቸው መቀጠሉ የሚቀር አይመስልም። በኢትዮጵያ ግጭት ተባብሶ በቀጠለባቸው ክልሎች የመንግስት የጸጥታ ስርዓት ተደራሽነት መዳከሙ ሲገለጽ፣ ዜጎችም ለጠለፋ ለስርቆትና ዝርፊያ ይብሱንም ህይወት እስከ ማጣት ለሚያደርሱ ጥቃቶች ተጋላጭ እንደሆኑ በተደጋጋሚ ይነገራል። ለመሆኑ የሰላም እጦት በሀገሪቱ ምጣኔ ሀብትና በአፍሪካ ቀንድ የደህንነት ላይ የጋረጠው አደጋ ምን ይመስላል? ተከታዩ ዘገባ ይህንን ይቃኛል። የዩናይትድ ስቴትስ ውጭ ጉዳይ ቢሮ በጎርጎሮ ሳያኑ ሐምሌ 31 2023 ባወጣው የጉዞ ማማከሪያ ወደ ኢትዮጵያ የሚጓዙ ዜጎች ጉዟቸው ተገቢ መሆኑን ቆም ብለው እንዲያጤኑ የሚያሳስብ ሶስተኛ ደረጃ ማስጠንቀቂያ አውጥቷል። በኢትዮጵያ ካሉ የድንበር አዋሳኝ ከተሞች በተጨማሪም በስምንት ክልሎች ድንገት የሚገነፍሉ አመጽና ግጭቶች፣ ወንጀል፣ ሽብርተኝነት፣ ጠለፋና የኮሚኒኬሽን መቆራረጦች መኖራቸው ለዚህ ውሳኔ በምክንያትነት ሰፍሯል። ይህም በሀገሪቱ የቱሪዝም ዘርፍ ላይ ትልቅ ጠባሳ የጣለ ነው። የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ የሰላም እጦት ሀገሪቱን ከፍተኛ ለሆነ የምጣኔ ሀብትና የዴሞክራሲ እጦት አጋልጧታል ይላሉ። በብዛት የሚከታተለው የተባበሩት መንግስታት የሰብአዊ ዳታው ጉዳይ ቦቻ የሚባለው በየጊዜው የሚያወጣው አክሴሲቢሊቲ ሪፖርት አለ ተደራሽ ናቸው ወይ ሰረሉ ወይ የሚለው ላይ ነው። ከጊዜ ጊዜ የተለያየ ይቀያየር እንጂ አንድ ቦታ አንዳንድ ጊዜ ጭራሽ ተደራሽ አይሆኑም፣ ሌላ ጊዜ ደግሞ ሌላው ቦታ ሊሆን ይችላል እና እነዚህ እንግዲህ ትልልቆቹ ሶስቱም ክልሎች ማለትም ኦሮሚያ፣ አማራና ሶማሌ ክልል ማለት ነው እንዲሁም ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ የመሳሰሉትም ክልሎች የሚያዳርስ ወደ እነዚህ አካባቢዎች አትሄዱ፣ ከሄዳችሁ ከፍተኛ ጥንቃቄ አድርጉ የሚሉ ማስጠንቀቂያዎች ኤምባሲዎችን ማቀፍ የተባበሩት መንግስታት ኤጀንሲዎችን አማካኝነት እንትን እያለ ነው። በሰላም ግንባታ ላይ እንደሚሰራ ሰው ከዚህ በላይ በጣም የሚያሳስን ነገር የለም። በመሰረቱ አንድ መንግስት ዋነኛ ኃላፊነቱ ሰላምና መረጋጋትን ማስፈን ነው። ሰላምና መረጋጋት በሌለበት ሁኔታ ሰብአዊ መብቶች አይከበሩም። ዴሞክራሲያዊ ስርዓት መዘርጋት አይቻልም። ሶሻል ወርደር ወይም ማህበራዊ ስርዓት ይናዳል። የሀገሪቱ የሰላም እጦት ቀውስ ከፍተኛ የሆነ ምጣኔ ሀብታዊ ጉዳት እያስከተለ መሆኑን የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር አረጋሹ መቴም ያረጋግጣሉ። ስልትና ለመረጋጋቱ ያለው በዋናነት ኢትዮጵያ የግብርና ምርት ትልቁን ድርሻ ያላቸው የሚባሉት ኦሮሚያ ክልል፣ አማራ ክልል ናቸው። እነዚህ ክልሎች ሰባ አምስት ፐርሰንት አካባቢ የሚጠቀሙ የግብርና ከዛ በላይ የሚሆነውን የግብርና ምርት የሚያመርቱልን ክልሎች ናቸው። እንዳለመታደሉ ነው ደግሞ ግጭቱና አለመረጋጋቱ እንደዚህ አካባቢ ነው እየበዛና እየበረከት ያለው ይሄ ምንድነው አንደኛ ራሱ አምራች ሀይል የሚባለው ግጭቱና አለመረጋጋቱ እርሱን ቀጥታ ስለሚነካው የመጀመሪያው የሚጎዳ አቅጣጫ እሱ ነው ሁለተኛው ደግሞ የተመረቱ ምርቶች ጉዳት ይደርስባቸዋል ይቃጠላሉ ይወድማሉ ሁለተኛው አቅጣጫ ይህ ነው ሶስተኛው ደግሞ የተመረቱ ምርቶች ጉዳቱንም አልፈው እንኳን ከተመረቱ በኋላ ወደ ተጠቃሚው እንዳይደርሱ መንግስት ትራንስፖርቶች እንደ ልብ አለመገኘታቸው፣ መዘጋታቸው ወደ ማዕከላዊ ገበያው እንዳይቀርቡ እያደረጋቸው በመሆኑ ማለት ነው። ግብአትን ያደርጋል ራ ተራረጋ አያይዘውም ሀገሪቱ ቅድሚያ መስጠት የሌለባት ፕሮጀክቶች ላይ ማተኮሯ ይባስ ብሎም ግጭት ውስጥ መሆኗ ለስራ አጥነት፣ ለዋጋ ግሽበትና ቀጥተኛ የሆነ የውጭ መዋለ ንዋይ የፍሰት እጥረት እንዳጋለጣት ይገልጻሉ። በግጭትና ለመረጋጋቷ ንጎር ባሰበ ምክንያት አንዱ ቅድመ ሁኔታ ስለሚበላሽ ማንም የውጭ ባለሀብት ወደ ሀገሩ መጥቶ ኢንቨስት ማድረግ አይፈልግም በዚህ ባለች ተማል ስለዚህ ይሄም ሌላው የኢኮኖሚው ክፍል ነው በእጅጉ ከሚጎሉት አንዱ የፎሬን ዳይሬክት ኢንቨስትመንት ወይም የውጭ ከፍተኛ ኢንቨስትመንት እነዚህ እንደ ዋና ዋና አነሳን እንጂ ለምሳሌ የመንግስት የበጀት መቃወስ ሁሉ አንዱ ምክንያት በጀቱ እንዴ ይቃወሳል ካልሽ አንደኛ የወጭ አቅጣጫውን ያጣምምበታል ወይም ያዞርበታል ሌላኛው ደግሞ

ግማሽም ፐርሰንት የተሰበሰበ አይመስለኝም። ኦሮሚያ ክልልም እንደዚህ የምንለውን አልሰበሰቡም። ማለት የመንግስት የበጀት ሁለቱ በእጅ ጊዜ ባሴዳ ማለት እንደሚታወቀው የሁለት ሺ አስራ ስድስት በጀት ዓመት በጸደቀ ጊዜ ሀያ አምስት ፐርሰንት ወይ ሀያ ስድስት ፐርሰንት የሚሆነው የሀገሪቱ በጀት ለጦርነት ጉዳት ማቋቋሚያ፣ ለተያያዥ ወጪዎች እና ለብድር መክፈያ ነው የተባለው። ይሄ ማለት ይሄ ጦርነት እየተራዘተ ሄደ ማለት የመንግስት የበጀት አቅጣጫም ከካፒታል በጀትነት ልቅ ወደ ሪከረንት በጀት ወደ ምርታማ ወዳልሆነው የመንገት አቅጣጫ እያዘነበለ ይሄዳል። የመብቶች እና የመብቶችና ዲሞክራሲ ልማት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ ይህ ግጭትን ተከትሎ የመጣ ስራ አጥነትና ምጣኔ ሀብታዊ ችግር በሀገሪቱና ብሎም በምስራቅ አፍሪካ ጭምር የሰብአዊ ቀውስ ሊያስከትል እንደሚችል ይናገራሉ። የኢትዮጵያ ግጭቶች ስናያቸው ከጊዜ ወደ ጊዜ እየተባባሱና እየከፉ የሚመጡ ይመስላሉ። ኢትዮጵያ አንደኛ በአፍሪካ ሁለተኛ የህዝብ ብዛት ያላት በጣም ትልቅ ሀገር ነች። ኢንተርናል የፖለቲካል ዳይናሚክሱን በጣም ውስብስብ ነው። ታሪካዊ ፋይዳዋም በጣም ወሳኝ ነው። በምስራቅ አፍሪካ ውስጥ እንደውም የሰላም እና መረጋጋት ዋነኛ አንከር ተደርጋ ነበር የምትወሰደው ለዓለም አቀፍ ኮሚኒቲ ሳይቀር ማለት ነው። ምክንያቱም እስከቅርብ ጊዜ ድረስ ኢትዮጵያ በጣም የሰላም አስከባሪ ወታደሮችን በተለያዩ የአፍሪካ ሀገራት እስከ ማሰማራት ድረስ የምትታወቅ ሀገር ነበረች። አሁን ግን አንደኛ ራሷ የችግር ምንጭ የስደተኞች ምንጭ ልትሆን ትችላለች። ከዛም ውጭ ደግሞ የኢትዮጵያ ኅብረተሰብ ከጎረቤት ሀገራት ኅብረተሰብ ጋር በጣም የተሳሰረ ነው። ለምሳሌ ደቡብ ሱዳን ያለው የኑዌር ማህበረሰብ እና የጋምቤላ ውስጥ ያሉ የኑዌር ማህበረሰቦች አንድ አይነት ቋንቋ፣ አንድ አይነት ባህላዊ እና ስነልቦናዊ ትስስር ያላቸው ናቸው። ኦሮሚያን በኩል እንደዚህ ልታገኝ ትችያለሽ። እና ዙሪያውን ብትዙሪ ከጎረቤት ሀገራት ጋር ያለን ቁርኝት በጣም ስር የሰደደ ነው እና የኢትዮጵያ ሰላም ማጣት የጊዜ ጉዳይ ነው እንጂ የጎረቤት ሀገራትን ሰላም ማጣት የሚያስከትል ነገር። በተለያዩ የኢትዮጵያ ክልሎች የፖለቲካ ጥያቄ በማንሳት በውጊያ ላይ ከሚገኙ አካላት ውጭ ለሚፈጸሙ የአፈና እገታና ስርቆት ወንጀሎች የፌዴራል መንግስት ቁርጠኝነት ባለው ሁኔታ እርምጃ ለመውሰድ ተነሳሽነት የለውም የሚል ቅሬታ ከተለያዩ ዜጎች በተደጋጋሚ ይሰማል። ይሁን እንጂ አቶ በፍቃዱ ለዚህ ምክንያቱ የተነሳሽነት ጉድለት ሳይሆን አዲሱ የብልጽግና መንግስት እራሱን በማደራጀትና በተለያዩ ግጭቶች በመጠመዱ የተነሳ የመጣ የአቅም ጦት ነው ይላሉ። አንድ ሀገረ መንግስት ውስጥ ማጭ መንግስት ሞኖፖሊ ቫዮለንስ ወይም ደግሞ የነውጥ ሀይል የበላይነት ቁጥጥር ሊኖረው ይገባል እና የኢትዮጵያ መንግስትም ይህንን የሚጠላ አይመስልም። ለምሳሌ ፋኖ የሚባሉትን ሀይሎች እንዲሁም የሸኔ ብሎ የሚጠራቸውን የኦሮሚያ ሀይሎችን ወይም ሌሎችን በሙሉ ሙሉ ለሙሉ ተቆጣጥሮ ብቸኛው የኃይል ወይም የነውጥ ኃይል የበላይነትን መቆጣጠር የሚጠላ አይመስለኝም። ስለዚህ መንግስት ራሱ አንድ ተዋናይ ነው። በዚህ ምክንያቱም ነገርየው ስልጣን ኤለመንት ስልጣን እንቆጣጠራለን የሚሉና ነው። ስልጣን መቆጣጠር ያለብኝ እኔ በምርጫ የመጣሁት እኔ ነኝ ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው የሚሆነው ብዬ ነው ማስበው እንጂ የቁርጠኝነት ማጣት አይመስልኝ። አቶ በፍቃዱ የኢትዮጵያ መንግስት ግልጽ የሆኑ ውይይቶችና ምክክሮች ያለማድረግ የአመራር ልምዱ ዜጎች መንግስትን እንዲጠራጠሩና የደህንነት ስሜት እንዳይኖራቸው የሚያደርግ ህጸጽ መሆኑንም ጠቁመዋል። ከዚህ በፊት የኢትዮጵያ መንግስት ወይም የብልጽግና መንግስት የሚከተለውን አመራር ስታይል ፓተርናሊስቲክ ወይም ደግሞ የወላጅውን የአሳዳጊ ዘዬ ብዬ ገልጮ ነበር። ይህንን ያልኩበት ምክንያት ምንድ ነው? ወላጆች ልጆቻቸውን ሳይነግሯቸው የሚያደርጉትን ነገር ኤክስፕሌን ሳያደርጉ ወይም ማብራራት ሳይጠበቅባቸው እንዲያምኗቸው ይጠበቃል። ስለዚህ መንግስት ምንም አይነት ግልጽነት ማብራሪያ ሳያደርግ እና ዜጎቹን ሳያሳትፍ፣ እኔም ማደርግላችሁን አምናችሁ ተቀበሉ፣ በቅንነትና በበጎ አላማንም ማደርግላችሁ የሚል አዝማሚያ ይከተላል። ለምሳሌ የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ከፍተኛ ተመራማሪ ባለሙያዎች ዶክተር አረጋሹ መቴ የኢትዮጵያ ምጣኔ ሀብት ቀውስ ከፍተኛ የሆነ የስርዓት ቁጥር በመፍጠር ከምስራቅ አፍሪካ አልፎ ወደ አውሮፓ ሊሻገር የሚችል የፍልሰት ችግር ሊያጋለጥ ይችላል ይላሉ። ይሄ በጣም ትልቅ ህዝብ ያለበት ሀገር ሰላማዊ ሁኔታው እየቀነሰ እየቀሰቀዘ እያጣሄደ ማለት፣ በአራቱም አቅጣጫ ይህ ምናልባት የማህበረሰብ ፍልሰት ሊኖር ይችላል። ይሄ ደግሞ ሌሎች ሀገሮች ጎረቤቶች፣ ብቻ ሳይሆን ተሻግሮ ሌላውንም አውሮፓንም፣ ሌሎችንም የሚያስቸግር የሚያጠቀል የሰው ጠሪ ይችላል። ዶክተር አረጋሽ ሹመቴ ለዚህ መፍትሄ በዋናነት ሰላምና መረጋጋትን ማምጣት ጥሎም እንደ ግብርና ላሉ የምጣኔ ሀብት ዘርፎች ትኩረት እንዲደረግ ምክረ ሀሳብ ለግሰዋል። የፖለቲካ ሰዎች አሉ። የተሻለ ከኛ ከኔ የተሻለ ልምዱም ያላቸው ሰዎች አሉ። ይህን እንዴት አድርጌ ማስወገድ አለብኝ? የእነሱ ስራ ጥርሻ ይሆናል። ይሄ የቅድሚ ያቀድና መወገድ ያለበት ከዛ በኋላ ወደ ኢኮኖሚ ፖሊሲ ወደ ኢኮኖሚ ስትራቴጂ ማሰብ የሚችለው መጀመሪያ ይህንን ግጭትን ማረጋጋቱን በአጭር ስናስገር ስናስወግድ ነው። ከዛ በኋላ ደግሞ ወደ ፕሮጀክቶች ከሄደን ፕሮጀክቶችን በምንመርጥበት ጊዜ የትኛው ፕሮጀክት መጀመሪያ መተግበር አለበት የሚለውን ካየን ኢኮኖሚው ላይ የተሻለ ረጅም ጊዜ አስተዋጽኦ ሊያበረክቱ የሚችሉ የብዜት ውጤት ያላቸው ወይም ደግሞ የመልቲፕላየር ፌክት የምንለው ያላቸው ክፍለ ኢኮኖሚዎች ቅድሚያ ሊሰጣቸው የኢትዮጵያ ኮምፓራቲቭ አድቫንቴጅ የሚባል ነገርም አለ። ወይም ደግሞ የጸጋዋ የትኛውን የትኛው ትንሽ ወጪ ብዙ ምርት ልተ ብዙ ምርት ልታገኝበት ምችው። ከዛም ደግሞ ዓለም አቀፍን ኢኮኖሚያዊ ትስስሩም ደግሞ ከፍ ያለው ሴክተር ነው። ለምሳሌ ግብርናውን የመጀመሪያ ፕራሪቲ ቢያሰጥ ቢደረግ ኢንደስትሪ መጀመሪያ ፕራሪቲ ቢደረግ፣ ኮንስትራክሽኑ ፕራሪታይዝ ቢደረግ እነዚህ የኢኮኖሚ ላይ የሚኖራቸው አስተዋጽኦ ከፍተኛ ነው። ስራ አጥ ቁጥሩን በመቀነስ ረገድ ከፍተኛ ድርሻ ይኖራቸዋል። የዋጋ ግሽበቱን በመቀነስ ደረጃ ከፍተኛ አስተዋጽኦ ይኖራቸዋል። ወደ ውጭ የምንልከውን ምርት ምጣኔን በመጨመር የተሻለ ድርሻ ይኖራቸዋል። የአገልግሎት ዘርፉ ምንለው ቀጥሎ ሊመጣ የሚችል ነው። የካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ በበኩላቸው ሰላምን ለማምጣት ሁሉም የግጭት ተሳታፊ አካላት የተካተቱበት በመተማመን ላይ የተመሰረተ ፖለቲካዊ መፍትሄ እንደሚያሻ አሳስበዋል። ለምሳሌ በኢትዮጵያ አሁን መንግስት መሪ የሆኑ ሀገራዊ ምክክር የሚባል አንደኝ ሸት ይባላል እንዲሁም ደግሞ የሽግግር ፍትህ የሚባል ኢኒሽቲቮች አሉ። እነዚህ ነገሮች በጣም አስፈላጊ ናቸው፣ በተለይ ፍትህ አግኝተን የምንሄድበት እድል ይሰጡናል። ነገር ግን እነዚህ ሂደቶች ምን ያህል ሀቀኝነት አለባቸው ስንል በፖለቲካ ፓርቲዎችም በተለያዩ ተዋናዮችም ቢሆን ሙሉ እምነት የለም። ምክንያቱም ሀቀኝነት በመንግስትም በሌሎች ተዋናዮች ዘንድ በተለይ መንግስት መንግስት መረስ ከሆኑ ድረስ የለም እንጂ እነዚህን ሁለት ኢንስትሩመንቶች መጠቀም ይቻል ነበር። ግን ዞሮ ዞሮ ግስት ላይ ትልቁ ሸክም ቢኖርም ሌሎች ተዋናዮች የራሳቸውን ድርሻ የላቸው ማለት አለ። ፌደራል መንግስት አለ፣ የክልል መንግስታት የራሳቸው የተወሰነ ዲግሪ አውቶኖሚ ያላቸው፣ እንዲሁም ደግሞ የትጥቅ ትግልን የመረጡ የተለያዩ ተዋናዮችን ቢሆኑም በሰላማዊ መንገድ የኢትዮጵያ ችግር እንዲፈታ የራሳቸውን አስተዋጽኦ ማድረግ አለባቸው። ስለዚህ መጀመሪያ ከሀገራዊ ምክክሩ ይሁን ከሽግግር ፍቱ በፊት በእኔ በኩል የፖለቲካ እርቅ ወይም እርቀ ፖለቲካ ያስፈልጋል ብዬ አስባለሁ። የተለያዩ የማህበረሰብ ክፍሎችን እያንቀሳቀሱ ያሉና እና በነውጥ እየተሳተፉ ያሉ፣ በነውጥ የማይሳተፉ የፖለቲካ ኃይሎች መጀመሪያ የፖለቲካ ድርድር ማድረግ አለባቸው። ከዛ በዛ ፖለቲካ ድርድር መሰረት መጠነ ሰፊ ሁሉን አካታች አቀኝነት የተሞላበት የፖለቲካ እርምጃ ያስፈልጋል ብያምናለ። በኢትዮጵያ እስካለፈው መስከረም ወር ድረስ 2.9 ሚሊዮን ሰዎች ከመኖሪያ ቀያቸው በግጭት ምክንያት ሲፈናቀሉ አንድ መቶ አርባ አንድ ሺህ የሚሆኑ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በጎረቤት ሀገራት እንደሚገኙ የመንግስታቱ ድርጅት የሰብአዊ ጉዳዮችን ጠቅሶ ሂውማን ራይትስ ዋች በጥቅምት 24 ሁለት ሺ አስራ ስድስት ባወጣው ሪፖርቱ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ ተከታዩ ዘገባችን ደግሞ በኦቲዝም ላይ ያተኩራል። በኦቲዝም የተጠቁ ልጆችን እንዴት ስኬታማ ማድረግ ይቻላል? ስምንሽ የቆየ ዘገባ አላት። ላለፉት 17 ዓመታት ከኦቲዝም ጋር የኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ እቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው። ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በሁለት ዓመት ከስምንት ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የዕድሜ ልክ በሽታ ነው፣ ተስፋ ቁረጡ በሚል ተስፋቸውን ሊያጨልሞ ሞክሮ ነበር። ኦቲዝም አለበት፣ ሲቪየር ነው እና የዕድሜ ልክ የወላጅ በሽታ ነው። እንደዚህ ሆኖ ነው የሚኖረው። ትምህርት ቤት ካገኘሽ ፈልጊላቸው። ትምህርት ቤት ግን ቦታ የለም እና በጣም አሰንኩኝ። እንዴ ዶክተር እኔ እኮ እግዚአብሔርን ማመን ሰው ነኝ እና

ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበረም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር። ለምሳሌ አስር ጊዜ ብጠሪው ሁለት ይዞር ካለልሽ ጥሩ ነው። ሲቀሙት ጸጥ ብሎ ነው የሚለው እና አንድ ቦታ ላይ ሶስት ሰዓት አራት ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል እና ጫማ ሰብስቦ ሰብስቦ መደርደር ነው። ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል። የአይ ኮንታክት የለውም ምንም። እና አንዳንድ ጊዜ እጁን ይነክሳል። ከጊዜ በኋላ እስፔሻሊ ከአንድ አመት በኋላ ኃይለኛ የሆድ ድርቀት፣ እንቅልፍ አለመተኛት፣ በደንብ በቃ አንድ ልጅ ያደገ ሲመጣ ብልሽ መጠብቂያቸው ነገሮች በሙሉ እሱ ጋር የሉም። ራሄል በልጇ ላይ የምትመለከታቸውን እነዚህን ያልተለመዱ ባህሪያት ለመረዳትና በተለይ ከተወለደ ጀምሮ እጅግ ያሳስባት የነበረውን የሆድ ድርቀት በሽታ ለማዳን በርካታ የሕክምና ባለሙያዎችን ጎብኝታለች። ችግሩን ተቀብላ ለመፍትሄው ራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች። አውትዝም አለበት ሲባል ለወላጅም ጥሩ ነው፣ ለልጁም ጥሩ ነው አንደርስታንድ ታርቀች ልጅሽ ያለበትን ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሰብት ሳያደረጉ ሲቀር ምን ያህል ልጁን እንደሚገሉት ምን ያህል እነሱስ እንደሚጎዱ። እኔ እኮ ኦቲዝም ሆኑን ባላቅ ኖሮ ከነ ድርቀቱ ስንት አመት ይጓዛል ከነ ውድ መሙ ቁጥር ያለው ና አለማወቅ መፍትሄ አይደለም። ራሂል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች አስራ ሶስት አመታትን አስቆጠረች። አንደኛውም በጣም የተጎዱ ሁለተኛ፣ አመጣጣቸው ራሱ ወስደሽ ጣይልኝ። አብዛኛው ወላጅ በቃ እኔ ሳላየው ያው እናትነት አለ አይደለ? ወስደሽ ጣይልኝ እኔ ሳላየው በቃ ከአቅሜ በላይ ነው፣ አቅቶኛል

ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሄል ትገልጻለች። ለመሪያ ኮፖፖ ብለው በደስታ ነው የሚነጥር። ከዛ በኋላ አትይዣቸው ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ እራሳቸው ይሰሩታል። ለምን እስከ ዛሬ ድረስ ጋይድ የሚያደርጋቸው ሰው ነው የሌለው እ አብራ ትጠብቀዋለች እኮ አብራ ትይዘዋለች። ምንም ምንም ቢሆን ግን አብራ ስጠብቅ አብራ ማስተማር እንዳለባት ነው። በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአይምሮ እድገት መዛባ ትክል በዓለም ላይ ከሚወለዱ አንድ መቶ ህጻናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል፣ በሙዚቃና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ችለዋል። በዓለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢልጌትስ እና የተስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜብ አታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የ22 ዓመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ትናገራለች። ፒያኖውንም ሞክረናል። እግር ኳስ ጨዋታውንም ሞክረናል። ስዕል መሳሉንም ሞክረናል። ትምህርት ማስተማሩንም አካዴሚክሱንም ሞክረናል። አሁን አንድ ጊዜ ምን ይሆናል፣ አንዲት ልጅ ትመጣና ልጅሽን ኮምፒውተር ላስተምረው ትለኛል። እባክሽ የኔ ልጅ ኮምፒውተርስ፣ በቃ ሳኩባል ግድ የለሽም ማለት ስትወስዶ፣ ለምን ጎበዝ አይሆንም እኛ በቃ ራሳችን ተደነቅን? ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ የኛ ወላጆች ኃላፊነት ነው። ከኦቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስቶ ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ የዛ ዋና ኃላፊነት ግን ከወላጆቻቸው እንደሚጀምር ታሰምርበታለች። እኛ ቤተሰቦች በሰጠነው መጠን ነው ሌብል ስሪ የመጨሻ ኢምፓክትድ ሆኗል። ምትዩ ልጅ እንኳን ትሬን ከተደረገ የተወሰነ ነገር መስራት ይችላል። ራሄልም ለዚህ ምስክር ናት። በነህምያ ውስጥ ከምታግዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም ይባል ከነበሩት ውስጥ አብዛኞቹን ማድረግ ችሏል። ራሂል እንደምትለው እድሉን ቢያገኝ ደግሞ ዋናተኛ መሆንም ይችል ነበር። ውስጥ ምንም ስራ እንድንሰራ አይፈልግም። ቢቻል እኔ መኪና ባልነዳ ይነዳልኝ ራሱ ደስ ይለዋል። እና ቶሎ ብሎ ቤልት እሱ ነው የሚያደርግልኝ፣ ሞተር የሚያስነሳልኝ እሱ። በቃ መርዳት ብቻ ነው የሚያስበው ማገዝ። አሁን ተመቻቸ ነገር ቢኖር ምናልባት ማነተኛም ሊሆን ይችል ነበረ። አሁን እኛ ሀገር ያው ምንም አክሰሱ የለም እንጂ ምን ሰጥተናቸው ነው ምንም እምንጠብቀው እንጂ። በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ እያየን። በቂ ማቴሪያል፣ በቂ ስልጠና፣ በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የነዚህ ልጆች ጭንቅላት የነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡን ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ። አዜብ የምትመራው የኢትዮጵያና ኤርትራውያን የልዩ ፍላጎት ማህበረሰብ በኢትዮጵያ ለሚገኙት የጆይ ማዕከል ምሉ ፋውንዴሽንና ነህሚያ ስልጠናዎች በመስጠትም ድጋፍ አድርጓል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ የያዝናቸውን መሰናዶዎች እዚህ ላይ ተጠናቀዋል በነገው ምሽት በሌሎች ዘገባዎችና ዜናዎች እንጠብቃችኋለን የደንገረሙስ አስተናግዳችሁ ቆይቻለሁ ዋና አዘጋጇ ጽዮን ግርማ ኤልያስ አስማረ ስርጭቱን በማቀናበር አበባየ ገበያው የዊብ ና ማህበራዊ ድረገጽ ፕሮዲውሰራችን ጋር በመሆን ይሰናበታለሁ ጤና ስጥልን Gidi gidi gidi wa